ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 13 2012 ዓ ም ዝግጅታችን ጀመረ። በትላንትናው ምሽት ዴሞክራቶች የቀድሞ ምክትል ፕሬዝዳንት ጆ ባይደንን እጩ ፕሬዝዳንታቸው አድርገው በይፋ ሰይመዋል። የተሰበረውን ቤተሰብ እንዴት አርጋችሁ ትጠግናላችሁ? ልክ ሀገር እንደምትጠግኑ አርጋችሁ ነው። በፍቅር ሌላውን በመረዳትና በርህራሄ ድርጊቶች ነው። የጆ ባይደን ባለቤት ዶክተር ጂል ባይደን ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። በኦሮሚያ ክልል ስለተከሰተው ጎርፍና ትግራይ ክልልን ስላስቸገረው የአንበጣ መንጋ ዘገባ አለን። የችሎት ውሎችና ሌሎች የኮቪድ-19 የኢትዮጵያን ዓለም አቀፍ ሁኔታዎችን የተመለከተ ዘገባም ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። የፌዴራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ተረኛ የወንጀል ችሎት አቃቤ ሕግ በነ እስክንድር ነጋ ላይ በ በአስራ አምስት ቀናት ውስጥ ክስ እንዲመሰርት ትዕዛዝ ሰጥቷል። የነ አቶ እስክንድርን የዋስትና ጥያቄም ውድቅ አድርጓል። መለስካቸው አምሐ ከአዲስ አበባ ዝርዝሩን ይዘዋል። ፌዴራል አቃቢ ሕግ በትናንትና ዕለት በባልደራስ ለእውነተኛ ዲሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየው ቸኮልና ወይዘሮ ቀለብ ስዩም ላይ የቆጠራቸውን የቀዳሚ ምርመራ ምስክሮችን አሰምቶ ስለጨረሰ በ15 ቀን ውስጥ መደበኛ ክስ እንዲመሠርት ትዕዛዝ ሰጥቷል። ፍርድ ቤቱ ትዕዛዝ የሰጠው አቃቢ ሕግ አስቀድሞ ባቀረበው ጥያቄ መሠረት ነው። ተጠርጣሪዎቹ እናቶ እስክንድር ነጋ በበኩላቸው የዋስ መብታቸው እንዲከበርላቸው ፍርድ ቤቱን ጠይቀዋል። ይሁንና አቃቢ ሕግ በተጠረጠሩበት ወንጀል ጥፋተኛነታቸው ከተረጋገጠ ከ15 ዓመት በላይ ሊያስቀጣቸው የሚችል ስለሆነ ጥያቄያቸው በሕግ መሠረት ተቀባይነት የለውም ሲል ተቃውመዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የእናቶ እስክንድርን የዋስ መብት ጥያቄ ውድቅ አድርጎታል። እና አቶ እስክንድር ነጋ ቀደም ሲል የተጠረጠሩበት ወንጀል ዘር ከማጥፋት ወንጀል ጋር የተቀራረበ ስለሆነ ጉዳዩ መታየት የሚገባው በዓለም አቀፍ ሕግ መሠረት በግልጽ ችሎት መሆን እንዳለበት በመከራከር ችሎቱን እንደማይከታተሉ ገልጸው ጠበቆቻቸውን ማሰናበታቸው ይታወቃል። መንግስትም ተከላካይ ጠበቃ እንዲያቆምላቸው ፍርድ ቤቱ ትእዛዝ ቢሰጥም እንደማይቀበሉ በመግለጻቸው አለ ጠበቃ ችሎት እየቀረቡ መሆናቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዜናው አመሰግናለሁ። ወደ ኮቪድ-19 ዕለታዊ መረጃ ስናልፍ በኢትዮጵያ ባለፉት 24 ሰዓታት ከተደረጉ 21326 የላቦራቶሪ ምርመራዎች ውስጥ 1336 ሰዎች ላይ ኮሮና ቫይረስ መገኘቱን እንዲሁም የ28 ሰዎች ህይወት በበሽታው ሳቢያ ማለፉን የጤና ሚኒስቴር ዛሬ ማምሻውን አስታውቋል። በአጠቃላይ በሀገሪቱ ኮሮና ቫይረስ በምርመራ የተገኘባቸውን ሰዎች 34058 የሟቾቹ ቁጥር ደግሞ 600 መድረሱ ነው። 214 ሰዎች ከትግራይ፣ 214 ከኦሮሚያ፣ 13 ከሲዳማ፣ 25 ከደቡብ ክልል፣ 6 ከቤንሻንጉል፣ 8 ከጋምቤላ፣ 112 ከአማራ ስድስት ከድሬዳዋ ስድስት መቶ ሰባ ሰዎች ደግሞ ከአዲስ አበባ እንዲሁም ሰላሳ ስምንት ከሶማሌ ክልል ቫይረሱ እንደተገኘባቸው ነው የተገለጸው። በተጨማሪም በአሁኑ ሰዓት ሁለት መቶ ሀምሳ አምስት ሰዎች በጽኑ ሕክምና ላይ ሲሆኑ አራት መቶ አስራ አራት ሰዎች ደግሞ አገግመው መውጣታቸውን ሚኒስቴሩ ጨምሮ አመልክቷል። በአጠቃላይ በኢትዮጵያ እስከ ዛሬ ድረስ 672,637 ሰዎች የኮሮና ቫይረስ ምርመራ እንደተደረገላቸው መረጃው ጨምሮ አስታውቋል። የማሊ ፕሬዚደንት ኢብራሂም ቡባካር ኬታ ትናንት ማክሰኞ ማታ ስልጣናቸውን ለቀዋል። ፕሬዚደንቱ የወረዱት ያመጹት ወታደሮች በቁጥጥር ስር ካዋሏቸው ከጥቂት ሰዓታት በኋላ መሆኑ ታውቋል። በሀገሪቱ ለወራት ግዙፍ የተቃውሞ እንቅስቃሴ ከቀጠለ በኋላ ነው ትናንትና ወታደሮቹ አምፀው በመንግስቱ ላይ የተነሱት። የሰባ አምስት አመቱ ቡባካር ኬይታ በመንግስቱ ቴሌቪዥን ወጥተው ባደረጉት የስንብት ንግግር ደም እንዳይፋሰስ ብከላከል ብችል ደስ ባላይ ነበር ማለታቸው ተጠቅሷል። ፕሬዝደንቱና ጠቅላይ ሚኒስትራቸው ቡቡ ሲሴ ትናንት በቁጥጥር ስር የዋሉት ባማኮ በሚገኘው የፕሬዝደንቱ መኖሪያ ቤት ሲሆን ከዚያም ወታደሮቹ ኬታ የምትባለው ከተማ ወደሚገኘው የጦር ሰፈር ወስደዋቸዋል። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ ኤኮዋስ ፕሬዝደንቱ መታሰራቸውን ተከትሎ የአባላት ሀገራቱን ከማሊ ጋር የሚያዋስኑ ድንበሮች ዘግቷል። አስራ አራቱ ሀገሮች ከማሊ ጋር የሚያደርጓቸውን ፊናንስ ነክ ልውውጦችም እንዲያቆሙ አዟል። ማሊን ለጊዜው ከማናቸውም የማህበሩ ውሳኔ ሰጪ አካላት አግዷታል። የኤኮዋስ ባለስልጣናት የመንግስት ግልበጣ ሴረኞችና ግብረአበሮቻቸው ባሏቸው ላይ ማዕቀብ እንዲጣል ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀ መንበር ሙሳፋኪ መሀማት የማሊ ፕሬዚደንትና ጠቅላይ ሚኒስትር መታሰራቸውን ማውገዛቸውን የህብረቱ ቃል አቀባይ አስታውቋል። ህገ መንግስቱን በጣሰ መንገድ የሚካሄድ የመንግስት ለውጥ እንደማይቀበሉም ተናግረዋል ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በማሊ ህገ መንግስታዊ ስርአቱና የህግ የበላይነት በአስቸኳይ እንዲመለስ ጥሪ አቅርበዋል። የድርጅቱ የጸጥታ ምክር ቤት አባላት የሆኑት ፈረንሳይና ኒጀር ዛሬ ምክር ቤቱ በማሊ ጉዳይ በዝግ ስብሰባ አድርጎ እንዲነጋገር ጠይቀዋል። በትናንቱ የወታደሮች አመጽ በሰው ላይ የደረሰ ጉዳት ስለመኖሩ የተዘገበ ነገር የለም። ወታደሮች ዋና ከተማዋ ባማኮ ውስጥ ወዲያ ወዲህ ሲዘዋወሩ እንደሚታዩ ተገልጿል። የሳህል ክልል የዩናይትድ ስቴትስ ልዑክ ጄ ፒተር ፋም ባወጡት መግለጫ ሕገ መንግስት ባልተከተለ መንገድ የሚፈጸም ማናቸውንም ለውጥ ዋሽንግተን ትቃወማለች ብለዋል። አሁን ማምሻውን በደረሰን ዜና የማሊውን ፕሬዚደንት ከስልጣን የገለበጧቸው ወታደሮች በመንግስቱ ቴሌቪዥን ቀርበው ጥቅስ በትክክለኛው ጊዜ ባሉት ምርጫ እናካሂዳለን ሲሉ ቃል ገብተዋል። የመፈንቅለ መንግስቱ መሪዎች ይህን ቃል የገቡት ከሀገር ውጪ ህገ መንግስታዊ ስርአቱ ይመለስ የሚሉ ጥያቄዎች እየተቀጣጠሉ ባሉበት በአሁኑ ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባወጡት መግለጫ መፈንቅለ መንግስቱን አውግዘውታል። ራሳቸውን የህዝብ መድህን አገር አቀፍ ኮሚቴ ብለው የጠሩት የመፈንቅለ መንግስቱ መሪዎች ቃል አቀባይ እርምጃውን የወሰድነው ሀገሪቱ የባሰ ስርአተ አልባ ሁኔታና የጸጥታ መደፍረት ውስጥ እንዳትገባ ለመከላከል ነው ማለታቸው ተመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ሶስተኛ ቀኑን የያዘው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የቀድሞ ምክትል ፕሬዚደንት ጆ ባይደንን የፓርቲው ፕሬዚደንታዊ እጩ አድርጎ ትናንት በይፋ ሰይሟቸዋል። በድረገጽ ወይም በኢንተርኔት በተካሄደው ጉባኤ ትናንት የጆ ባይደን ባለቤት ጂል ባይደንን ጨምሮ ከዲሞክራቲክና ከሪፐብሊካን ፓርቲዎች የተጋበዙ ንግግር አሰምተዋል። ተናጋሪዎቹ እጩ ፕሬዚደንቱን ጆ ባይደንን ስብእናና የአመራር ብቃት በመደገፍና ፕሬዝደንት ትራምፕን በመንቀፍ ንግግር አሰምተዋል። ጆ ባይደን የቅርብ አጋራቸው የሆኑትን ሴኔተር በርኒ ሳንደርስን ጨምሮ ብዛት ያላቸው የዲሞክራቲክ ፓርቲው ተቀናቃኞቻቸውን በየአካባቢው በተካሄዱ የማጣሪያ ምርጫዎች በሰፊ ልዩነት ካሸነፉ በኋላ የፓርቲው ታሳቢ እጩ ሆነው ከርመዋል። በትናንትናው ምሽት ምርጫዎችን መሰረት አድርገው ድምጽ የሚሰጡት የየአካባቢው የፓርቲ ተወካዮች ጆ ባይደንን በይፋ መምረጣቸውንና ድጋፋቸውንም የሚሰጧቸው መሆኑን በይፋ አውጀዋል። እጩነቱን የተቀበሉት ጆ ባይደንም ለዚህ መመረጥ ዛሬ ለእኔና ለቤተሰቤ ታላቅ አለማችን ነው ብለዋል። ሐሙስ አያችኋለሁ በማለትም ደስታቸውን ገልጸዋል። እጩነታቸውም በይፋ በነገው ዕለት ነው የሚቀበሉት። የዲሞክራቶቹ ብሔራዊ ጉባኤ ጠቅላላ ጉባኤ ዛሬ ማታም ይቀጥላል። የካሊፎርኒያዋ ሴኔተርና የዲሞክራቶቹ ምክትል ፕሬዚደንት እጩ ካምላ ሃሪስ እጩነታቸውን የተቀበሉ መሆናቸውን በይፋ የሚያረጋግጡበትን ንግግር ያሰማሉ ተብሎ ይጠበቃል። ዲሞክራቶቹ በድረገጽ ተሰባስበው ጉባኤያቸውን በሚያከብሩበት ወቅት ፕሬዝደንት ትራምፕ ብርቱ ፉክክር ይታይባቸዋል ወደሚባሉት ወደ አይዋና አሪዞና ክፍለ ግዛቶች አምርተዋል። በዚያም የሴቶችን ድጋፍ ለማግኘት በአንድ ሺ በ1870 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሴቶች በምርጫ ተሳትፈው ድምፅ እንዳይሰጡ የተቀመጠውን ሕግ በመተላለፍ ድምፅ የሰጡትን የሴቶች መብት ተሟጋች ሱዘን ቢ አንተኒን በማሰብ የሴቶችን ድጋፍ ለማግኘት ያቀዱ እንደሆነም ተነግረዋል። በመጽሔት ክፍለ ጊዜ የጉባኤውን የዲሞክራቶቹን ጉባኤ ሂደት ሰፋ አድርጎ የሚተነትል ዘገባ እናቀርባለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ የኮቪድ-19 ዜናዎች የአውስትሬሊያ መንግስት ከግዙፉ የብሪታንያ አስትራዜኒካ የመድኃኒት ኩባንያ 25 ሚሊዮን የኮቪድ-19 መከላከያ ክትባቶችን ለመግዛት ከስምምነት መድረሱን አስታወቀ። አስትራዜኒካ በኮቪድ-19 ክትባቱ ላይ በአሁኑ ጊዜ የመጨረሻ ምዕራፍ የሰው ላይ ሙከራ እያደረገ ነው። ኤ ዜድ ዲ 1222 የሚል ስያሜ የተሰጠው አዲስ ክትባት የተሰራው በብሪታንያው ኦክስፎርድ ዩኒቨርሲቲ ተመራማሪዎች ሲሆን የሚወጣው በግዙፉ የሀገሪቱ የመድኃኒት ኩባንያ ንግድ ፈቃድ ስር ነው። በዩናይትድ ስቴትስ ከስመጥር ዩኒቨርሲቲዎች አንዱ የሆነው ኖትረዳም ተማሪዎች ለቀጣዮቹ ሁለት ሳምንታት በአካል ሳይሆን በርቀት ትምህርታቸውን እንዲከታተሉ መወሰኑን ይፋ አድርጓል። ሳውዝ ቤንድ በሚገኘው ግቢው የኮቪድ-19 የተያዙት ቁጥር መጨመሩን ተከትሎ ነው። ተማሪዎች ከገቡ ካለፈው 15 ቀን ወዲህ 147 ተማሪዎች በቫይረሱ መያዛቸውንና ሰኞ እለት ብቻ የተያዙት ሰማንያ መሆናቸውን ነው ዩኒቨርሲቲው የገለጸው። የቫይረሱ ስርጭት ከቀጠለ ተማሪዎቹ በጠቅላላ ወደየቤታቸው እንዲመለሱ የሚደረግ መሆኑንም ትምህርት ቤቱ አስጠንቅቋል። ሚሽገን ስቴት ዩኒቨርሲቲም ትምህርት ቤቱ በመጪው እንደ አውሮፓውያን አቆጣጠር መስከረም ሁለት ሲከፈት ለመጀመሪያ ዲግሪ ተማሪዎች በሙሉ ትምህርቱን በርቀት አማካይነት እንደሚሰጥ ነው ያመለከተው። ትናንት ግዙፉ የቻፕል ሂል የሰሜን ካሮላይና ዩኒቨርሲቲ በኮሮና ቫይረስ መዛመት ምክንያት በአካል ትምህርት መስጠት መቆሙን ይፋ ማድረጉ የሚዘነጋ አይደለም። አድማጮች፣ በመጨረሻም ዜና እረፍት። ላለፉት በርካታ ዓመታት ለጀርመን ሬዲዮ ዲ ደብልዩ የአዲስ አበባ ዘጋቢ ከዚያም አስቀድሞ ለአያሌ አመታት በፈረንሳይኛ ቋንቋ በጋዜጠኝነት ያገለገለው አንጋፋው ጋዜጠኛ ጌታቸው ተድላ ከዚህ ዓለም በሞት ተለይቷል። መለስካቸው አመሃ ከአዲስ አበባ። ጌታቸው ተድላ ከአርባ ዓመታት ላላነሰ ጊዜ በጋዜጠኝነት ሙያ ከመስራቱ ባሻገር እንደ ኢትዮጵያ ዘመን አቆጣጠር በ996 ዓ.ም የተባበሩት መንግስታት ድርጅት በኮንጎ ባሰማራው የሰላም አስከባሪ ኃይል በኢትዮጵያ ጦር ስር በመቶ አለቅነት ማዕረግ የፈረንሳይኛ ቋንቋ አስተርጓሚ ሆኖ የተጣለበትን ኃላፊነት መወጣቱን የሕይወት ታሪኩ ይመሰክራል። በጋዜጠኝነት ሙያ ባሳለፋቸው ዓመታትም ከቀድሞው ብስራተ ወንጌል ሬዲዮ ጣቢያ ፈረንሳይኛ አገልግሎት ጀምሮ በሬዲዮ ፍራንስ በአፍሪካ ኖት ቻናል ለአፍሪካና በመሳሰሉ ዓለም አቀፍ መገናኛ ብዙሃን ተቋማት የሠራ አንጋፋ ጋዜጠኛ ነበረ። በተለይ ግን ላለፉት 28 ዓመታት ለጀርመን ሬዲዮ ጣቢያ አማርኛ ክፍል ያለማቋረጥ የተለያዩ ዝግጅቶች ሲያቀርቡ መቆየቱን አጭር የሕይወት ታሪኩ ያሳያል። የአቶ ጌታቸው ተድላ የቀብር ስነ ስርዓት ነገ ከቀኑ 9 ሰዓት በቅድስት ስላሴ ካቴድራል እንደሚፈጸምም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለጌታቸው ተድላ ቤተሰብ፣ ለሙያ ባልደረቦቹ ሁሉ ሀዘናችንን እንገልጻለን፣ መጽናናትን እንመኛለን። ቆንጅታዬ ነኝ። ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 13 2012 ዓ ም ምሽት ፕሮግራም ነው። እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን መንቀልን መሰርተናል ማለት ነው። እውነቱን ልንገር፣ የትግራይን ክልል እድሜ ልካቸውን አያዝም ማለት እድሜ ልካቸውን ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ጣንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል። ቀደም ሲል የሰማችሁት ፈንቅል ትግራይ የተባለው እንቅስቃሴ ሊቀመንበር አቶ የማነ ንጉስን ሲሆን ተከትሎ የሰማችሁት ደግሞ የህወሓት ማዕከላዊ ኮሚቴ አባል አቶ አማኔል አሰፋን ነው። ሙሉ ዘገባውን በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትላንትናው ምሽት ዲሞክራቶች የቀድሞ ምክትል ፕሬዝዳንት ጆ ባይደንን እጩ ፕሬዝዳንታቸው አድርገው በይፋ ሰይመዋል። ለሁለተኛ ቀን ቀጥሎ በልዩ ሁኔታ በተቀናበረው የድረ ገጽ ላይ የርቀት ዝግጅት ሲካሄድ በቆየው የዲሞክራቶች ኮንቬንሽን ወይም ጉባኤ ከዲሞክራቶችም ሆነ ከሪፐብሊካን አባላት በፕሬዝዳንት ትራምፕ ላይ የተሰነዘሩ ትችቶች ተሰምተዋል። የጆ ባይደንን ሰብዕና እንደ አባት፣ እንደ ባልም ሆነ እንደ ሕዝብ አገልጋይ የሚያወሱ ታሪኮችም ተደምጠዋል። የቪኦኤዋ የዋይት ሐውስ ዘጋቢ ፓትሲ ውዳስኳራ ከዊልሚንግተን ዴላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። በሁለተኛው የዲሞክራቶች ጠቅላላ ጉባኤ ብሔራዊ ኮንቬንሽን ማገባደጃው ላይ የሚቀጥሉት ቀዳማይ እመቤት ሊሆኑ የሚችሉት ጅል ባይደን በሚኖሩበት ዊልሚንግተን ደለዌር ያስተምሩበት ከነበረው ሁለተኛ ደረጃ ትምህርት ቤት ክፍል ውስጥ ሆነው ባሰሙት ንግግር የኮሮና ቫይረስ ወረርሽኝ በህጻናትና ቤተሰብ ላይ ሊያመጣ ስለሚችለው ጉዳት እንዲሁም ስለ ባለቤታቸው ሰብዕና የሚከተለውን ተናግረዋል። የተሰበረውን ቤተሰብ እንዴት አድርጋችሁ ትጠግናላችሁ? ልክ ሀገር እንደምትጠግኑ አድርጋችሁ ነው። በፍቅር፣ ሌላውን በመረዳት እና በርህራሄ ድርጊቶች ነው። ልክ በመጀመሪያው ምሽት ላይ ሪፐብሊካኖቹ ምክትል ፕሬዚደንት ባይደንን ለመደገፍ እንደተሰለፉት ሁሉ በሁለተኛው ምሽት ባለ አራት ኮከብ ጄኔራል እና በፕሬዚደንት ጆርጅ ቡሽ ዘመን የውጭ ጉዳይ ሚኒስትር የነበሩት ጡረተኛው ኮሊን ፓውል ነበሩ። ጆ ባይደን ኃላፊነት የሚሰማቸው የሰራዊቱ ጠቅላይ አዛዥ ይሆናሉ በማለት እንዲህ ብለዋል። ሚሊዮን ሚሊዮን ለጆ ባይደን ያንን ማስተማር አያሻም። ከሥራና የሕይወት ልምድ የተገኘ ዕውቀት አላቸው። የሚወዱት ልጃቸውን ወደ ጦርነት በመላክ ጭምር በሰላም ተመልሶ እንዲመጣላቸው ወደ እግዚአብሔር ከሚጸልዩት በሚሊዮን የሚቆጠሩ አሜሪካውያን ቤተሰቦች ጋር የሚጋሩት ታሪክ አላቸው። የእንደዚህ ያሉት ሰዎች በዚያ መገኘት ዲሞክራቶቹ ማስተላለፍ ለሚፈልጉት አጠቃላይ መልእክት እንዲረዳ ታስቦ ነው። ዲሞክራቶቹ ለአንድነትና ህብረት የቆሙ መሆናቸውን በመግለጽ ወደ መሀል ያሉ ሪፐብሊካንና ገለልተኞቹን መራጮች ወደ ራሳቸው መሳብ ይፈልጋሉ። ዲሞክራቶች ማጥበብ የሚፈልጉት ልዩነት በርዕዮተ ዓለም ብቻ ያለውን ልዩነት አይደለም። በትናንቱ የማክሰኞ ዝግጅት ያተኮሩት በትውልዱ መካከል ባለው ክፍተት ላይ ነው። አንጋፋዎቹ ከወጣቶቹ ኮከብ ጋር ልምዳቸውን የተጋሩበት ነው። የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን እና ከቅርብ ጊዜ ወዲህ ታዋቂ የሆኑት የጆርጂያ አትላንታዋ ስቴሲ አብርሃም ይጠቀሳሉ። እንዲህ ብለዋል። ዶናልድ ትራምፕ በተጨማሪዎቹ አራት ዓመታት ምን እንደሚያደርጉ ታውቃላችሁ። ማላቀቅ ማስፈራራትና ማጥላላት ብቻ ናቸው። ጆ ባይደን ግን ምን እንደሚያደርጉ ታውቃላችሁ? ሁሉንም እንደገና መልሰው ይገነባሉ። ከጆ ባይደን ጋር የምንቆመው ዶናልድ ትራምፕን ለማሸነፍ አይደለም። ይህን የምናደርገው አሜሪካ እንድታሸንፍ ነው። ሁሉም ነገር በአካል ሳይሆን በርቀት በኢንተርኔት አማካኝነት የተከናወነ ነው። በየስቴቱ ያሉ ተወካዮች በየአካባቢያቸው የተደረገውን የማጣሪያ ምርጫ ውጤት መሰረት አድርገው የሚሰጡትን የድምፅ አሰጣጥ ልማድ ሮሎኮል ጨምሮ ሁሉም ነገር የተካሄደው በድረገጽ ነው። ይህን በሚመለከት በቨንደርቢልት ዩኒቨርስቲ ስለ ፕሬዚደንታዊ ንግግሮች የሚያስተምሩት ቨኒሳ ቤዝሊ እንዲህ ብለዋል Focus. We're going to look back on this and call it the Zoom Convention because I think some of the moments that might have seemed awkward or might have seemed like the picture was a little grainy. <laughs> ግንኙነታችን ከስራ ባልደረቦቻችንም ቤተሰቦቻችንም ሆነ ከምንቀርባቸው ሰዎች ጋር ያለው አኗኗራችን ያንን እየመሰለ ነው። በዛሬው ረቡ ምሽት የዲሞክራቶቹ ጠቅላላ ጉባኤ ወይም ኮንቬንሽን የሚቀጥል ሲሆን የካሊፎርኒያ ሴኔተር እና የዲሞክራቶቹ ምክትል ፕሬዚደንት እጩ ከማላ ሀሪስ እጩነታቸውን የተቀበሉ መሆናቸውን በይፋ የሚያረጋግጡበትን ንግግር ያሰማሉ። በአሜሪካ የፖለቲካ ታሪክ የመጀመሪያው ጥቁር የደቡብ ኤዥያ ተወላጅ ሴት ሆነው ለምክትል ፕሬዚደንትነት የታጩ መሆናቸውንም ታሪክ ይመዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዋሽ ወንዝ ሙላት በኦሮሚያ ክልል አምስት ዞኖች ውስጥ ከ10 ሺህ ሄክታር በላይ ጉዳት ማድረሱን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን አስታወቀ። በጎርፍ መጥለቅለቁ ከ160 በላይ በአዝዕርት የተሸፈነ የእርሻ ማሳ ማውደሙም ተገልጿል። ሙክታር ጀማል ተጨማሪ ዘገባ በየዓመቱ የሚከሰተውን የአዋሽ ወንዝ ሙላት ተከትሎ ከምዕራብ ሸዋ እስከ አርሲና ምስራቅ ሸዋ በአዋሽ ወንዝ ተፋሰሱ የሚገኙ አምስት ዞኖች ውስጥ ጉዳት መድረሱን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን አስታውቋል። ሊደርስ የሚችለውን አደጋ ቀድሞ ለመከላከል በተሰራ ስራ በሰው ህይወት ላይ ህልፈት እንዳይከሰት የተደረገ ቢሆንም በመፈናቀልና ተያያዥ ችግሮች ዜጎች መጎዳታቸውን የኮሚሽኑ ዋና ኮሚሽነር አባድር አብዳ ለቪኦኤ ገልጸዋል። ና ጀሬ በምዕራብ ሸዋ ዞን ውስጥ ኤጀሬ ወረዳን ጨምሮ በደቡብ ምዕራብ ሸዋ ፊንፊኔ ዙሪያ ልዩ ዞን በሰበታ ሐዋስ፣ ምስራቅ ሸዋና አርሲ አካባቢ የተለያዩ ቀበሌዎችን አጥቅቷል። ይህ ጉዳት የደረሰበት ሰው በአጠቃላይ ወደ አስር ሺህ በላይ የሚሆን ነው። ይህንኑ ተከትሎ ከ160 ሄክታር በላይ የሚሆን በአዝርት የተሸፈነ ማሳ በአዋሽ ወንዝ ተፋሰስ ሙላት ምክንያት ወድሟል። እነዚህ ሰዎች እንዲያገግሙም እየተሰራ ይገኛል ነው ያሉት ኮሚሽነር አባዲር በየዓመቱ የሚደርሱ አደጋዎችን ቀድሞ ለመከላከል ሙከራ በመደረጉ ሰዎችን ከአደጋ ቀጠና የማስወጣቱ የወንዙ ሙላት አደጋ የሚያደርስባቸው አካባቢ የመገንባትና ሌሎች የቅድመ ዝግጅት ስራዎች በመሰራታቸው አደጋውን ለመቀነስ ተሞክሯል ብለዋል። ኮሚሽነር አባድር ዋረ ከናንዱ ተሰሬኦል አማረኮ ከናንቦ ከክረምቱ ወደፊት መርዘም ጋር ተያይዞ ሊደርስ ይችላል ብለን የምንገምተው አደጋ ከዚህ የባሰ ነው የሚሆነው። ይህንን ለመከላከል በአደጋ አካባቢ የሚገኙ ሰዎችን የማስወጣት ስራና ችግሮችን የምንቀንስበትን መንገድ ለመስራት ኮሚቴ ከክልል አንስቶ እስከ ዞንና ወረዳዎች ተዋቅሮ በትኩረት እየተሰራ ይገኛል። የአዋሽ ተፋሰስ ከወንዙ ወጥቶ ማህበረሰቡ ላይ አደጋ እንዳያደርስ ከዚህ ቀደም የተለያዩ የግንባታ ስራዎች ሲከናወኑ ነበር። የተረፉ ቀዳዳዎችን በማየት ከመሠረቱ እንዲፈታ በትኩረት ይሰራል ብለን እየተንቀሳቀስን እንገኛለን ነው ያሉት ኮሚሽነር አባድር። እስካሁን በደረሰ የጎርፍ መጥለቅለቅ ከ ስልሳ ሄክታር በላይ የእርሻ ማሳ በጎርፍ መውደሙን የተናገሩት ኮሚሽነር አባድር አብዳ ቀጣዩ መጪ ጊዜ የክረምት ዝናብ በስፋት የሚኖርበት ወቅት ስለሚሆን ሰዎችን ከአደጋ ቀጠና የማስወጣት ስራ በስፋት ለመስራት ኮሚቴ ተቋቁሞ እየተሰራ መሆኑን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ዋና ኮሚሽነር አባድር አብዳ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ኦስካርን ለዘገባው እናመሰግናለን። የአንበጣ መንጋ ከትላንት በስቲያ ጀምሮ በትግራይ ክልል ሶስት ወረዳዎች መከሰቱን የክልሉ ግብርናና ገጠር ልማት ቢሮ አስታውቋል። የአንበጣ መንጋው እስካሁን በተወሰነ የጤፍ አዝዕርት ላይ ጉዳት ያደረሰ ሲሆን፣ የጉዳት መጠኑ እየተጠና ነው ተብሏል። የመቀሌው ዘጋቢያችን ሙልጌታ ጽበሀ ዝርዝር አለው። የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል አብርሃን እንደተናገሩት የአንበጣ መንጋ በሶስት ወረዳዎች ተከስቷል። ከነሐሴ 11 2012 ዓ ም ከቀትር በኋላ ጀምሮ ከአፋር ክልል የመጣ የብርሃን በጣ እንደገባ ነው ዳይሬክተሩ ያስረዱት። በራያ ጨርጨር፣ ራያ አዘቦና ራያ አላማጣ በሚገኙ ሰባት ቀበሌዎች የአንበጣ መንጋው መከሰቱን አቶ ሚካኤል ገልጸዋል። መንጋው በአዝርዕት ላይ እንዳያርፍ የመከላከል ስራ እየተሰራ ነው ያሉት ዳይሬክተሩ ሆኖም በተወሰኑ አካባቢዎች በጤፍ ማሳ ላይ ያረፈበት ሁኔታ እንደነበር ተናግሯል። ነገር ግን ጉዳቱ ምን ያክል ነው አጥፍተዋል አጠፋም የሚለው ግን ባለሙያዎች ሂደው እንዲጠራ የምንደረግ ነገር ነው። እስካሁን ድረስ ግን ይህን ያህል ሄክታር ጉዳት ደረሰው ሰብላለ ተብሎ እንደ ክልል እንደ ቢሮ የተያዘ መረጃ የለም። በዚህ ዓመት በተለይ በጥቅምትና ህዳር ወራት 18 ጊዜ የአንበጣ መንጋ በክልሉ መከሰቱን ገልጸው በዚህ ክረምት በብዛት እንደሚመጣ ተተንቢው ስለነበር አስቀድሞ የመከላከል ስራ እየተካሄደ ነበር ብለዋል። የአንበጣ መንጋው ሊፈለፈል የሚችልባቸውን አካባቢዎች በመለየት አስቀድሞ የኬሚካል ርጭት ስራ ማከናወኑም ገልጸዋል። የአፋር ክልል እንቁላልም የጣለበት ሁኔታ ስለነበር ይፈለፈላል ተብሎ ታሳቢ ተደርጎ ስለነበር የእኛ ባለሙያዎች ከአፋር ባለሙያዎች የጋራ ስራ እየሰሩ በተለይ አሁን አፋር አካባቢ ስናይ ብዙ አዝርዕት ያለበት አካባቢ አይደለም። አርብቶ አደሮች ስለሆነ አብዛኛው ጊዜ በእኛ ነው ጥቃት ማድረስ ይችል የነበረ። ይህንን ግን በጋራ ሆነን የመከላከል ስራ ወይም ደግሞ የመቀነስ ስራ እየሰራን መጥተናል። በተጨማሪ ከአሁን በፊት ወደ ትግራይ የአንበጣ መንጋው ገብቶ በነበረበት ጊዜ መንጋው ያድርበት የነበረውን አካባቢ በመለየት በክልሉ የሚፈለፈልበት ሁኔታ እንዳይኖር ዳሰሳ ተካሂዷል ብለዋል። በዳሰሳው በክልሉ ያንበጣ መንጋው ሊፈጠር እንደማይችል መታወቁንና ከክልሉ ውጭ በሚመጣ ላይ ያተኮረ የመከላከል ስራ እየተሰራ መሆኑ አቶ ሚካኤል ገልጸዋል። በኬሚካል አቅርቦት ረገድ እንደ ክልል ከ10 ሊትር በላይ ኬሚካል አዘጋጅተናል። እንደዚሁም የመርጫ መሳሪያዎች ናፍሳክና ሞቶራይዘድ ከ2544 አካባቢ በክልል ሪዘርቭ ያደረገ ነገር አለ። በየዞኑ ደግሞ ከ6800 ሊትር በላይ ኬሚካሎች ና 1600 አካባቢ የሚደርስ ሞቶራይዘድ ና ናፍሳኮች በየዞኑን ተቀምጠዋል። ባለፈው ዓመት በነበረው የአንበጣ መንጋ ወረራ ተገላጭ የሆኑ ወረዳዎች ደግሞ ከ200 ሊትር የማያንስ ኬሚካሎች እና የተለያዩ የመርጫ መሳሪያዎች እንዲዘጋጁ ተደርገዋል። በየወረዳ ማለት ነው። በትናንትናው እለት የአንበጣ መንጋው ከታየባቸው አካባቢዎች አንዱ የራያ ጨርጨር ወረዳ ኢርባ ቀበሌ ነዋሪ አርሶ አደር ገብረ ቦሮም የአንበጣ መንጋው በህብረተሰብ ና የጸጥታ አካላት ትብብር መከላከል ቢቻልም በተወሰነ የጤፋ ዝርዕት ላይ ጉዳት አድርሰዋል ብለዋል። ወረዳና ልዩ ሀይል መጥተው እስከ ታች ተን በልማት ጉጅለ በህዝበ ጥተን ያደረው መሽርጥ ና በጅራፍ በሃይላንድ በቆርቆሮ ከቦታው እንዲነሳ አድርገናል። አንስተን ግን ያንን ጤፍ ግን በቅተዋል። ህዝቡ ተንቀሳቅሶ ባያንቀሳቅሶ ብዙ ይበላ ነበር። አሁን ግን እንደ ህብረተሰብ ግን ከኔጋሙ አርፎ ነበረ። ህብረተሰብ ራት ነው ያባረረው። ዳግም ያንበጣው መንጋ ሊመጣ እንደሚችል ተነግሯቸውም ለመከላከል ዝግጁ መሆናቸው ገልጿል። በትግራይ እየተካሄደ ያለው የአንበጣ መንጋ መከላከል ስራም ለኮሮና ቫይረስ በማያጋልጥ መልኩ እየተፈጸመ ነው ያሉት አቶ ሚካኤልም በጉዳዩ ላይ የህብረተሰብ ግንዛቤ ማሳደግ ስራ እየተሰራ መሆኑን አመላክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም ውጤት አጽባህ ላደረሰን ዘገባ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በድሬዳዋ የቺኩንጉንያ ደንጌ በሽታ ምልክቶች መታየት መጀመራቸውን የአስተዳደሩ ጤና ቢሮ አስታወቀ። በሽታው ከመስፋፋቱ በፊት አስቀድሞ የመከላከል ስራ እንዲሰራ የከተማው ከንቲባ አቶ አህመድ መሐመድ ቡህ ጥሪ አቅርበዋል። ያቆሩ ውሃዎችን የማፍሰስ ስራ ትኩረት እንዲሰጠውም ተጠይቋል። አዲስ ቸኮል ተጨማሪ አለው። የአስተዳደሩ ከንቲባ አቶ አህመድ ማህመድ ቡህ እና የጤና ቢሮ ኃላፊዋ ወይዘሮ ልምለም በዛብህ ዛሬ በጋራ በሰጡት መግለጫ በትንኝ የሚተላለፉት የደንጊ ችኩንጉኒያ ና ወባ በሽታዎች ከመስፋፋታቸው በፊት የመከላከል እርምጃ አስቀድሞ እንዲሰራ አሳስበዋል። ድሬዳዋ ላይ በልዩ ሁኔታ የደንጊ ፊቨር፣ ችኩንጉኒያ ና ወባ በሽታ የህክምና ተቋሙ ከሚደርሰን ሪፖርት ና እንዲሁም ደግሞ የተወሰኑ ሰዎች ላይ የተወሰደ ናሙና እንደሚያመለክተው በተለይ የደንጊ ፊቨር ና ችኩንጉኒያ በከተማችን ላይ መከሰቱን አይተናል። እንዲሁም ወባም ከዚህ በፊት እንደምታውቁት ድሬዳዋ ላይ በዚህ ወቅት በከፍተኛ ሁኔታ የሚሰራጭበት ነው። ድሬዳዋ ባለፈው አመት በተከሰተው የችኩንጉንያ ወረርሽኝ በመንግስት አህዛዊ መረጃ እንኳ ከአርባ ሺህ በላይ የከተማ ነዋሪዎች ተይዘው ነበር። ይሁንና በህክምና ተቋማት የህመም ማስታገሻ እንጂ መድኃኒት የማይሰጥ በመሆኑ በርካታ ሙሁማን ወደ ህክምና ተቋማት ስላልሄዱ እንጂ ቁጥሩ ከዚህም የላቀ እንደሚሆን ይገለጻል። ይህም የከተማ ኢኮኖሚ እንቅስቃሴ ላይ ጉልህ ተጽዕኖ አሳድሮ ነበር። የደንጊ ወረርሽኝም እንዲሁ በሀገራችን ለመጀመሪያ ጊዜ የተከሰተው በዚችው የድሬዳዋ ከተማ ላይ ነበር። ከስድስት ዓመት በፊት በሽታው ሲከሰት በርካታ ነዋሪዎች ለህልፈት ተዳርገው ነበር። በአሁኑ ወቅት እነኚህ ሁለቱም በሽታዎች መከሰት መጀመራቸው የህክምና ተቋማት ሪፖርት ማድረጋቸውን ተከትሎ ከዚህ በፊት እንደነበረው ማህበራዊና ኢኮኖሚያዊ ጉዳት ከማስከተላቸው በፊት እርምጃ መወሰድ እንዳለበት የአስተዳደሩ ከንቲባ አህመድ ማህመድ ቡህ አስታውቀዋል። ይህ ጊዜ እነዚህ በሽታዎች የሚከሰቱበት ጊዜ ስለሆነ ህብረተሰቡ ጥንቃቄ እንዲያደርግ መልእክት ለማስተላለፍ ነው። አንደኛው፣ ሁለተኛው ደግሞ የሚመለከታ ቸው መስሪያ ቤቶች ጤና ቢሮ፣ መዘጋጃ ቤት እንዲሁም ኮሚኒኬሽንም ሌሎቹ ባለድርሻ አካላት ይህንኑ አውቀው በሽታውን ለመከላከል የሚደረገው ስራ በሙሉ አንድ ላይ በማስተባበር በሽታው ህብረተሰቡን ለማዳን ከፍተኛ ስራ ይጠበቅብናል። የመከላከል ስራውን ለመስራት በከንቲባው የሚመራ ግብረ ኃይል መቋቋሙም ይፋ ሆኗል። ከችኩንጉኒያ ና ደንጌ ባሻገር የወባ በሽታም የህብረተሰቡ ስጋ እንደሆነ የገለጹት የጤና ቢሮ ኃላፊዋ ወይዘሮ ለምለም የመከላከል ስራው ሁሉን የሚያማከለ መሆን አለበት ብለዋል። ይሁንና የበሽታ መከላከል ስራው የኮቪድ-19 መከላከል ስራውን በማያስተጓጉል መልኩ መሆን እንዳለበት ተናግረዋል። ወይዘሮ ለምለም ህብረተሰቡ አንደኛ ኮቪድ-19ን በመፍራት ወደ ጤና ተቋም ላይመጣ ይችላል። በዚህ ወቅት ጉዳቱ ከፍተኛ ሊሆን ይችላል፣ ሕክምና ባለማግኘቱ። በተለይ ወባን በቶሎ ሕክምና ካላገኘ ሰዎችን ልናጣ እንችላለን። ሁለተኛ ሰዎች ራሳቸውን ሳይጠብቁ ወደ ሕክምና ተቋም ቢመጡ ደግሞ የኮቪድ ስርጭትም ከፍ ሊያደርግብን ይችላል ማለት ነው። ስለዚህ እነኚህ ሶስቱ በሽታዎችን ለመከላከል ና ለመቆጣጠር ትንኙን ማጥፋት የሁላችንም ኃላፊነት ይሆናል ማለት ነው። ትንኙን ካጠፋን አደገኛ የሆኑት ሌሎች በሽታዎችን መከላከል እንችላለን። ኮቪድ አስራ ዘጠኝ ም ከዚህ በላይ ጉዳት እንዳያደርስ ማድረግ ይቻላል ማለት ነው እንግዲህ የዛ ቺኩንጉኒያ ና ደንጊ ቀን ቀን በሚበሩ ትንኞች የሚተላለፍ ሲሆን ወባ ግን በሌሊት ትንኝ የሚተላለፍ በሽታ ነው። የቀን ትንኞች ሰዎች በስራ ላይ ያሉ ጭምር በሽታው ሊያስተላልፉ ይችላሉ። ለዚህም በተቻለ መጠን የትንኝ መራቢያዎችን በማድረግ ርቢያቸው መቆጣጠር ላይ ትኩረት ተሰጥቶ እንዲሰራ ነው አቅጣጫ የተቀመጠው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የትግራይ ሕዝብ ያቀረባቸው ጥያቄዎች በሰላማዊ መንገድ እንዲመለሱ የተደረገው ጥረት ውጤታማ ባለመሆኑ በክልሉ የሚገኘውን የህወሀት አመራር በተለያዩ የትግል ስልቶች ለመለወጥ ያለመ የወጣቶች እንቅስቃሴ ጥረት እያደረገ መሆኑን ለአሜሪካ ድምጽ አስታወቀ። ፈንቅል ትግራይ የተባለው እንቅስቃሴ ሊቀመንበር አቶ የማነ ንጉስ ከጣቢያችን ጋር ባደረጉት ቆይታ የትግራይ ሕዝብ ትግል በህወሀት ጥቂት የቡድን ስብስብ ተጠልፏል ሲል ወቅሰዋል። የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በበኩላቸው ፈንቅል ትግራይ በሚል የሚንቀሳቀሰው ቡድን በፌዴራል መንግስት ድጋፍ የተቋቋመ የክልሉን ሰላም ለማደፍረስ ያለመ ቡድን ነው በሚል አጸፋ ሰጥተዋል። የዚህ ቡድን አባላት የትግራይን ክልል መቼም እንደማይዙ ተይዘውም የህገ በላይነት ሊረጋገጥባቸው እንደሚችል አስጠንቅቀዋል። ሁለቱንም ወገን ያነጋገረው ሀብታሙ ስዩም ተከታዩን አሰናድቷል። በመጀመሪያ ከፈንቅል ትግራይ ሊቀመንበር አቶ የማነ ንጉሡ ጋር ያደረገውን አጭር ቆይታ ያሰማናል። አመሰግናለሁ። በምህር የማነ ንጉስ እባላለሁ። የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር ነበር። በመጀመሪያ ፈንቅል የተባለው የወጣቶች እንቅስቃሴን እነማን መሰረቱት? እንዲመሰረትስ መነሻ የሆነው ምክንያት ምንድን ነው የሚለውን እስቲ ያብራሩልን። እንግዲህ ፈንቅል የተመሰረተው ከሁለትና ሶስት አመታት በፊት በማረሚያ ቤት በነበሩ ጓደኞች ማለትም፣ ህወሀት በሰላማዊ መንገድ ስንታገል ወደ ማረሚያ ቤት የወረወረን ጓደኞች ሁለት ሰባት ሁለት ስምንት ዓመተ ምህረት እስር ቤት ላይ ሆነን ኢትዮጵያ ላይ የነበሩ የወጣቶች አደረጃጀት እንደተነፋ ነው እና አይነት እንቅስቃሴ ያስፈልጋል ብለ እሳቤ ፈንቅል ብለን ተነስተናል ማለት ነው። ኋላ ላይ ግን በየፊናችን ሄድ ግ ወጣ ወጣ በዚህ ሀገር ቤት የቀረረው መቀረ መጨረሻ ላይ ከስምንት ወራት በፊት በማህበራዊ ሚዲያ በማሰባሰብ ፈንቅል የተሰኘው የወጣቶች እንቅስቃሴ መስርተናል ማለት ነው። እንግዲህ ለመመሰረቱ ዋና ምክንያት የሆነው በትግራይ ውስጥ ያለው የህወሀት አፈናዊ አገዛዝ ነው። እንደምታውቀው የትግራይ ህዝብ ለዲሞክራሲ ለፍትህ፣ ለነፃነት ብሎ ስሳ ሺህ ልጆችን ገብረዋል። መቶ ሀያ ሺህ ልጆችን ደግሞ አካል ጉዳተኛ አድርገዋል። ይሁን እንጂ በሰላሳ ዓመታት የህወሀት አገዛዝ ውስጥ የትግራይ ህዝብ ትግል በጥቂት የቡድን ስብስብ ተጠልፏል። የትግራይ ህዝብ ዲሞክራሲ አላገኘም። የትግራይ ህዝብ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ስላልተመለሱ እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን እንቅልል መሰርተናል ማለት ነው። እንቅስቃሴው በትግራይ ክልል ውስጥ የሚፈለገው ለውጥ እውን ለማድረግ በዋነኝነት የሚጠቀምባቸው የትግል ስልቶች ምን አይነት ናቸው? እንግዲህ እኛ የትግል ስልት የምንጠቀመው እንግዲህ ሰላማዊ ትግል ሆነ የፒሲቡል ቫይለንስ የሚባል አይነት ህዝባዊ እምቢተኝነት ማነሳሳት የስራ አድማ ማድረግ የህወሀት የታችኛው መዋቅር ከከፍተኛው የህወሀት አመራር ላይ ግንኙነት በመበጣጠስ ከህወሀት ትዕዛዝ እንዲያፈነግጥ በማድረግ በአጠቃላይ ግን በወጣቶች የተደራጀ ኃይል ህዝባዊ እንቢተኝነትን በመፍጠር በህወሀት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሀትን ይወገዳል ብለን ነው እንደ ስልት የያዝ ነው። በዚህም በትግራይ ተሞክሮ የማያውቅ ውጤታማ ስራዎችን ሰርተናል ከተመሰረተ ለምሳሌ ሽረማ ሐንሳ ላይ ለዘጠኝ ቀን ያክል መንገድ አዘግተናል ወቆራዊት ወልቃይት ላይ በቅርቡ ደግሞ ወጅራት ስለዚህ እነዚህ አይነት ትግል አካሄዶች በኢትዮጵያ ውጤታማ ሆነው ሀያ ሰባት ዓመታትን ሲገዛ የነበረው ህወሀት ከአራት ኪሎ አሽቀንጥሮ የጣለ አይነት የትግል አካሄድ ስለሆነ በዚህ በኩል ነው ውጤታማ የሚሆን ብለን እያካሄድ እንገኛለን ማለት ነው ዋነኛ እንቅስቃሴያችሁ ማህበራዊ መገናኛዎች ላይ ብቻ መሆኑን የተመለከቱ የፈንቅልን እንቅስቃሴ ውጤታማነት ይጠራጠራሉ። እርስዎ የሚሉትን ለውጥ ለማምጣት የሚያስችል የህዝብ ድጋፍ በክልል ውስጥ አለን ብላችሁ ታስባላችሁ ወይ? ቀደም ብሎ የተደረጉ እንቅስቃሴዎችንስ በእርግጥ የእናንተው እንቅስቃሴ ነበረው ያስተባበራቸው። እንደዛ የሚሉ በማህበራዊ ሚዲያ ብቻ ናቸው የሚሉት እነማን መሆናቸው ይታወቃሉ። ህወሀትና የህወሀት ዲጂታል ወያኔ ተብሎ በሚጠራ በፌስቡክ ላይ ነው። እንግዲህ እኛ በማህበራዊ ሚዲያ ብቻ ከሆነን ለምን ህወሀት ተጨነቀ? ጠዋት እና ማታ እኮ አሁን ህወሀት የሚያወራው ስለ ፈንቅል ነው። በሳምንት ሁለት ጊዜ የሚያወጣው መግለጫ ስለ ፈንቅል ነው። ስለዚህ እኛ በህዝብ ገብተን መሬት ላይ ወርደን እየሰራን መሆኑን አንዱ ማሳያ ህወሀት ምን ያክል እንደሚፈራ እና ደጋግሞ ስለ ፈንቅል ማውራት ነው። ይህ ብቻ ሳይሆን አሁን በትግራይ ውስጥ ሁለትና ሶስት ነው የተገኙ ወጣቶች ፈንቅል ናቸው ተብሎ ማፈርና ማሰንድ ተጀምሯል። ስለዚህ የሚያሳየው ምንድን ነው ፈንቅል ምን ያክል ከህዝቡ ተቀባይነት እንዳለውና በእርግጠኝነትም ከማህበራዊ ሚዲያ ወጥተው በተግባር ላይ እየታገለ መሆኑን አንዱን ማሳያ ነው የሚል ሀሳብ ነው ያለኝ። አቶ ይማነህ፣ የትግራይ ብሔራዊ ክልል መንግስት የፌዴራሉ አስተዳደር በክልሌ ውስጥ ሰላም እንዳይኖር እየሰራ ነው ሲል ይወቅሳል። የህወሀት ደጋፊ የሆኑ አንዳንድ ጦማሪያን ደግሞ ፈንቅልም በፌዴራል መንግስቱ ድጋፍ የሚደረግለት ጸረ ሰላም ቡድን ነው ሲል ይወቅሳሉ። በዚህ ላይ ምን አስተያየት አለሁት? የህወሀት የነበረ ልክፍት ወይም ደግሞ ሱስ ምንድን ነው ህወሀትን የተቃወመ ማንኛውም ሀይል ጸረ ሰላም ሀይል ነው አሸባሪ ነው ብሎ ታርጋ በመለጠፍ ይታወቃል። በሀያ ሰባት ዓመታት ታሪክ ያሳያል። ዛሬ ኢትዮጵያ ላይ ገብተው በሰላማዊ መንገድ እየታገሉ ያሉ አንዳንድ የፖለቲካ ድርጅቶች እንኳ ብናይ በፓርላማ ሳይቀር አሸባሪ ናቸው፣ ጸረ ሰላም ሀይል ናቸው ብሎ በፓርላማ ያስወሰናቸው ድርጅቶች ናቸው። ስለዚህ እኛም በሻዕቢያ ይደገፋሉ፣ በግብጽ ይደገፋሉ፣ በፌዴራል መንግስት ይደገፋሉ የሚል ወሬዎች ይነዛል። ይህ ብቻ ሳይሆን አራት መቶ ሀምሳ ሚሊየን ብር ከፌዴራል መንግስት ተቀብሎ ትግራይን ለማበጣበጥ የሚሰራ ብሎ እስከ ድምፅ ወያነ ትግራይ ቴሌቪዥን እንዲሁም ቲኤምች የሚባል ሚዲያ በቅርቡ ዘግበውታል። ግን እኛ ከማንም ጋር ግንኙነት የለንም። እኛ የምናገኘው ሁሉም ድጋፍ የሚደረግልን ከኢትዮጵያውያን ሕዝብ ነው። ከኢትዮጵያ የታሪክ ጠላቶች ጋር አብሮ የሚሰራ ድርጅት ህወሀት መሆኑ ስለሚታወቅ አሁን ያለው ብቸኛ አማራጭ ፈንቅልን መደገፍ ስለሆነ ኢትዮጵያውያን እየደገፉን ነው። የትግራይ ህዝብን እየደገፈው ነው። እኛ ፌዴራል መንግስት የሚደግፈን የለም። ከፌዴራል መንግስት ምንም አይነት ግንኙነት የለም። ያው እንግዲህ ማንኛውም የፖለቲካ ኦር እንቅስቃሴ በሀገር ውስጥ ሲንቀሳቀስ የዜጎች የመጠበቅ ግዴታ የመንግስት ነው። እንደ ፈንቅል አስተባባሪ እንደ ፈንቅል ሊቀመንበር መንግስት የነ ደህንነት እንዲጠበቅ ግዴታ አለበት። ለምን ዜጋ ነኝ። ከዚህ በዘለለ ውጭ ግን ያው የቆየ የህወሀት ስም ማጥፋት ካልሆነ በስተቀር እኛ ከፌዴራል መንግስት ምንም አይነት ግንኙነት የለንም የሚል ሀሳብ ነው ያለኝ። በተለያዩ ክልሎች የተለያዩ የወጣት እንቅስቃሴዎች ተፈጥረው ለውጥ ሲያመጡ ተመልክተናል። በዚያው ልክ ደግሞ እነዚህ እንቅስቃሴዎች የተደራጀ አመራር በማጣታቸው የጉዳትና የግጭት መንስኤም ሲሆኑ ታይቷል። ፈንቅል ተመሳሳይ እጣ እንዳይደርሰው ምን አይነት ጥንቃቄ ታደርጋላችሁ? ነው እንግዲህ ለውጥ ሲመጣ የለውጡ አስተማማኝ እስኪሆን ድረስ የተለያዩ ችግሮች እንደሚደርሱ አሁንም እያየን እንገኛለን። ለምሳሌ ለውጡኳ ቢመጣ በኢትዮጵያ ውስጥ የተለያዩ ሰው አብቀው ሰዎች ተፈጥረዋል። የተለያዩ ሰዎች ከቦታ ወደ ቦታ ከመኖሪያቸው ተፈናቅለዋል፣ ተገድለዋል። ግን እኔ ግን በዚህ ጉዳይ ላይ አንጻራዊ ነው ማለት ነው የምለው። ስለዚህ ምንም እንኳ ችግር ቢኖረውም ከህወሀት አገዛዝ ግን ይሻላል። እንደዚህ አይነት ችግር እኳ ቢገጥመንም ከህወሀት ግን አይብስም። ምክንያቱ ከህወሀት በላይ ዲክታተር የለም፣ ከህወሀት በላይ ገዳይ የለም፣ ከህወሀት በላይ ጨብጫብ የለም። ስለዚህ ህወሀት ከተወገደ የተወሰነ እኳ ችግር ቢመጣ አይብስም ብለን ዝም አንልም። ከነበሩ ለውጦች በመማር ለውጡ አስተማማኝና ህዝባዊ እንዲሆን ከወዲሁ እየተጠረቀቅን ትምህርት እየወሰድን እንገኛለን። በትግራይ ብሔራዊ ክልል ውስጥ የተለያየ መልክ ያላቸው ችግሮች እንዳሉ ይነገራል፣ እንሰማለን፣ እናያለን። ከፌዴራሉ መንግስት ጋር ያለው ፍጥጫም እንግዲህ የራሱ አሉታዊ ተጽዕኖ አለው። በክልሉ ውስጥ የሚገኙ ችግሮች ይቀረፉ ዘንድ መወሰድ ያለባቸው ሀገራዊ እርምጃዎችና ሀገራዊ ስምምነቶች ምንድን ናቸው ብለው ያስባሉ? እንግዲህ እኛ ላይ እኛ እንደ ፈንቅል አቋም ህወሀት መወገድ አለበት ብለን ነው የምናምነው። በዚህ ጉዳይ ላይ ህወሀት አሁንም ህዝቡን ወደ ችግር፣ ወደ ጦርነት ለማስገባት ጠዋትና ማታ የጦርነት ነጋሪት እየነገረ የጸጥታ ኃይሉን ሰልፍ እያስያዘ፣ ህገ መንግስትን እየጣሰ፣ ህገ መንግስትን በማይፈቅረው መልኩ የራሱን ምርጫ ቦርድ አቋቁሞ ወደ ምርጫ እየተዘጋጀ መሆኑን እናውቃለን። ስለዚህ በዚህ ጉዳይ ላይ ህገ መንግስት ሲጣስ፣ ህገ መንግስት የማስከበር ግዴታ ያለበት የፌዴራል መንግስት የፌዴራል መንግስት በህወሀት ላይ ጣና በመፍጠር ህገ መንግስታዊ ስርዓቱን በማፍረስ በማን አለብኝነት በንቀት እየወሰዱት ያሉ እርምጃ ለኢትዮጵያ አደጋ ስለሆነ ከወዲሁ አስፈላጊው እርምጃ ቢያደርግ ነው ጥሪያችን የምናቀርበው የሚል ሀሳብ ነው ያ አቶ አማኔል አሰፋ የትግራይ ክልል ፍትህ ቢሮ ኃላፊና የህዋት ማዕከላዊ ኮሚቴ አባል ናቸው። ቀደም ብለው በተሰሙት የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ የማነ ንጉሥ አስተያየቶች ላይ ምላሽ እንዲሰጡኝ ከመቀሌ በስልክ አግኝቻችኋለሁ። አቶ አማኔል፣ አስቀድመው በተጠቀሰው ስም የሚጠራ እንቅስቃሴ በትግራይ ክልል ውስጥ የለም ይላሉ። ፈንቅል የሚባል የወጣቶች እንቅስቃሴ በትግራይ ውስጥ የለም። በፈንቅል ስም ፈንቅል ማለት የጀግና አየለ ማርያም የትግል ስም ነው ስለዚህ ያንን ስም በመጠቀም የፌዴራል መንግስት ስልጣን የተቆጣጠረው ኃይል በትግራይ ክልል ላይ ብጥብጥና አመፅ ለመፍጠር ሲል ስፖንሰር የሚያደርገው በአዲስ አበባ ያሰባስባቸው አንድ የተወሰኑ ሰዎች ቅሬታ አለባቸው ከዚህ በፊትም በወንጀል ተከሰው ፈረደባቸው የመሳሰሉ ሰዎችን አጠራቅሞ በትግራይ ብጥብጥና አመፅ ለማንሳት ያሰባስባቸው ናቸው። የፌዴራል መንግስት በህገ መንግስቱ መሰረት አገሪቱ ሰላምና ደህንነት፣ የህዝቦች ሰላምና ደህንነት የማስጠበቅ የህግ የበላይነት የማስጠበቅ ዜጎችን መብት የማክበር ግዴታ አለበት። ሆኖም ግን በጣም በሚያሳዝን መልኩ እነዚህ ሰዎች በማሰባሰብ በትግራይ ውስጥ ህጋዊ ባለሆነ መንገድ ብጥብጥ ለመፍጠር ነው። በትግራይ በሰላማዊ መንገድ መንግስት መንግስትነትን መያዝ አይቻልም። ስለዚህ ህወሀት ሰላማዊ ባለሆነ መንገድ በአመጽ ነው መውረድ የሚችለው የሚል አላማ ይዘው የሚያንቀሳቅሳቸው በፌዴራል ሚዲያዎች የሚያስተዋውቃቸው አላማቸው ምናምን ግባቸውም እዛ ሚዲያዎች እየወጡ የሚነግሩ ባህሎች ናቸው። እንቅስቃሴው ሊቀመንበር የሆኑ ሰው አቶ የማነ ንጉስ ይባላሉ። ከራዲዮ ጣቢያችን ጋር በነበረ ቆይታቸው የክልሉ መንግስትን የሚመራው ህወሓትን በሰብአዊ መብት ረገጣና ህገ መንግስታዊ መሰረት የሌለው ምርጫ ለማድረግ በመሰናዳቱም ይከሳሉ። በክልሉ ውስጥ ከፍተኛ የሆነ ቅቡልነት አለን፣ እየተደረጉ ያሉ ህዝባዊ ተቃዋሚዎችና መገዳደሮችንም የምናንቀሳቅሰውና የምንመራው እኛነን ነን ሲሉ ይደመጣል። በትግራይ የሚደረገውን ምርጫ ህገ መንግስታዊ ነው አይደለም የሚለው ለህዝቡ መተው ይሻላል። ህዝብና ለህዝብ ሆኖ ግን በትግርኛ የሚናገር በፌዴራል መንግስት ስልጣን የያዙ ሰዎች ተላላፊዎች ስለሆኑ እነሱ የፈለጉትን ማለት ይችላሉ። የአብይ አህመድ መንግስትና የአብይ አህመድ ራሱ የሚነግረንን ነገር ነው። እነዚህ ሰዎች ደግሞ በትግርኛ እየነገሩ ያ በመሳደብ የሌለ ነገር እንዳለ አስመስለው ለመናገር ደግሞ እዚ የተከፈላቸው የሚሰሩ ሰዎች ሌላ ነገር ሊሉ አይችሉም ማለት ነው። ትግራይ ላይ ተቀባይነት ያለው ሰው አዲስ አበባ አይቀመጥም። አዲስ አበባ አይደለም ያለው የትግራይ ህዝብ የትግራይ ህዝብ ያለው ትግራይ ነው። ስለዚህ ትግራይ ውስጥ ሆኖ መታገል ነው ማለት ነው። በዛ ከሆነ ህወሀት ከአዲስ አበባ መጥቶ ነው ትግራይ ውስጥ ሆኖ ትግራይ በረሃ ውስጥ ገብቶ የትግራይ ህዝብ እየተንከባከበው፣ እየቀለበው እያሳደገው ደርግ ሁኔታ ነው። የትግራይ ህዝብ ተቀባይነት ካላቸው ወደ ትግራይ ህዝብ ግግግ መምጣት አለባቸው እና የትግራይ ህዝብ እንደሚያደርጋቸው ያሉ ማለት ነው። እነዚህ ሰዎች በቡድን ደረጃ የሚያስጠራው ምንም ቁመን አይላቸው በሚጠሩበት ስም ለመስራት የሚያችልም አላማ ያላቸው ተላላፊዎች ናቸው፣ ህገ ወጦች ናቸው። ትግራይ ሰላምና ደህንነት የህግ የበላይነትን ለማስተባበል የትግራይ ህገ መንግስታዊ ስርዓትን ቻሌንጅ ለማድረግ የተቋቋሙ ተላላፊዎች ናቸው። የትግራይን ክልል እድሜ ልካቸው ነው ያልኩት ነው፣ ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል። የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኔል አሰፋንና የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር አቶ የማነ ንጉሥን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምና እንግዶቹን እናመሰግናለን። አድማጮች ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር በውስጥ መስመር አስራ አራት በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኑ። ወደ ተከታዩ ዝግጅት እንለፍ። በዩናይትድ ስቴትስ ለሴቶች የመምረጥ መብት በህግ ከተከበረ በዚህ በያዝነው ነሐሴ ወር አንድ መቶኛ ዓመቱን እያከበረ ይገኛል። የአሜሪካ ድምጿ ዴብራ ብሎክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ከ19ኛው ምዕት ዓመት የኋለኞቹ ዓመታት ያነሱ እስከ 20ኛው ምዕት ዓመት የመጀመሪያ ዓመታት የአሜሪካ የሴቶች መብት ከበሬታ ተከራካሪዎች እየተደራጁ አቤቱታ እያሰባሰቡ ሰልፍ እየወጡ የመምረጥ መብት ለማስከበር ታግለዋል። እነሆም ልክ በዚህ በወርሃ ነሐሴ ኦገስት ወር 19ኛው ማሻሻያ ተደንግጎ መብታቸውን ካገኙ ዘንድሮ 100 ዓመት ሆነ። የህገ መንግሥት ማሻሻያው በ1878 ለኮንግረስ ከቀረበ በኋላ ከሀገሪቱ ስቴቶች በ3 በሶስት አራተኛው ጸድቆ ለመደንገግ ከአርባ ዓመት በላይ ወስዷል። የአሜሪካ ሴቶች ትግላቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1848 ኒውዮርክ ሴኔካ ፎልስ ላይ ባካሄዱት የመጀመሪያ ጉባኤ እንደነበረ ታሪክ ያስታውሳል። በዌዝሊያን ሜቶዲስት ቤተክርስቲያን ባደረጉት ጉባኤም ወደ ሶስት መቶ የሚደርሱ ታዳሚዎች ተካፍለዋል። አንዱ የባሪያ ስርዓት እንዲወገድ ይካሄድ የነበረው ትግል መሪ የነበሩት ፍሬድሪክ ዳግላስ ናቸው። በዚያ ጉባኤ ላይ ታዲያ ነጭ ሴቶች ብቻ ነበሩ የተገኙት። ዛሬ ያ ቤተ ክርስቲያን የሴቶች መብት ትግል በተጸነሰበት ስፍራነቱ መታሰቢያ ሆኖው የሴቶች መብት ብሔራዊ ታሪካዊ ፓርክ አካል ሆኗል። በጉባኤው ላይ ከተገኙ ተወካዮች አንዷ ኤሊዛቤት ካዲ ስታንተን ይባላሉ። ሴቶች ከወንዶች እኩል እንዲሆኑ የመምረጥ መብታቸውም እንዲከበር የሚጠይቀውን ዴክሌሬሽን ኦፍ ሰንቲመንትስ የተባለውን የጉባኤውን ሰነድ የጻፉት እሳቸው ናቸው። የሴቶች መብት ትግል መታሰቢያው ፓርክ ተከባካቢዋ አንድሪያ ዲኮተር ለቪኦኤ በሰጡት ቃል ያስረዳሉ። ወንዶች እና ሴቶች ሁሉ እኩል የተፈጠሩ ናቸው አሉ ይህን ደግሞ ከነጻነት አዋጁ ላይ ቃላት ወስደው ነው ነገር ግን ትልቅ ግምት የሚሰጠውን ቃልም ጨምረውበታል ወንዶች ሁሉ ነበር የሚለው ሴቶች የሚለውን እነሱ አከሉበት በ1870 አስራ አምስተኛው የህግ መንግስት ማሻሻያ ሲጸድቅ ጥቁር አሜሪካውያን ወንዶች የመምረጥ መብት አገኙ። እኛ ስለምንድነው የማንመርጠው? ብለው ሴቶች ለመብታቸው መታገል ሲጀምሩ ግን ብዙ የአመለካከት ልዩነትና ዘረኝነት እንደገጠማቸው ዴኮተር ያስረዳሉ። ለምን ነጮቹ ሴቶች የመምረጥ መብት ተሟጋቾች ጥቁሮቹ እንዲገቡባቸው አልፈለጉም ነበርና። በሁለት መቶ ዓመታቱ ጥቁር አሜሪካውያኑ በራሳቸው ድርጅቶች ውስጥ፣ በባርነት ተቃዋሚ ማህበራት፣ በአብያተ ክርስቲያናት ጉባኤዎች፣ እንዲሁም በሲቪል መብት ድርጅቶች ውስጥ የራሳቸውን የሴቶች ንቅናቄ እያቋቋሙ ተንቀሳቅሰዋል። አንዳንዶቹ ክፍለ ግዛቶች የራሳቸውን የሴቶች የመምረጥ መብት የሚያስከብሩ ህጎች ደንግገው የነበረ ቢሆንም የሴቶች መብት ተሟጋቾቹ የፈለጉት ግን በአገር አቀፍ ደረጃ የሚያስከብረው የህገ መንግስት ማሻሻያ እንዲደነገግ ነበር። ዩናይትድ ስቴትስ ውስጥ በየትኛውም ስፍራ የዜጎች መብት በጾታ ምክንያት ሊከለከል አይገባም ተብሎ እንዲሰፍር ነው የታገሉት። በሀያኛው ክፍለ ዘመን መጀመሪያ አመታት ሴቶች በህብረተሰብ ውስጥ ያላቸው ሚና እየተቀየረ ሲመጣ የወጣትና ቆራጥ ሴቶች አዲስ ትውልድ አባላት ትግሉን ቀጠሉ። የኮሌጅ ምርቆች ከሰራተኛው ኃይል አንድ አራተኛ የሚሆኑት የተሳተፉበት እንደነበረ የሴቶች መብት ታሪክ አጥኛዋ ኤለን ዲ ቦይስ ያስረዳሉ። በዚሁ ዙሪያ ረጅም ጊዜ የወሰደው የሴቶች የመምረጥ መብት ትግል የሚል መጽሐፍ ጽፈዋል። They go out into crowds of men at factory gates at lunchtime and stand on little stools and they በየፋብሪካው ደጅ ወንዶች ሰራተኞች ለምሳ እረፍት በተሰበሰቡባቸው እየሄዱ በርጩማ ላይ እየቆሙ ንግግር ያደርጋሉ። ወንዶቹ ሰራተኞች የመምረጥ መብት ትግላቸውን እንዲደግፉላቸው ቅስቀሳ ነው የሚያደርጉት። የዚህ ትግል መሪዎች ለሽልማት የበቁ ደራሲዎች ገጣሚዎችና የኪነ ጥበብ ሰዎች እንደነበሩም ያስታውሳሉ። ሺ 916 ላይ ሲደረስ እንቅስቃሴያቸውን አፋፋሙ። የተቃውሞ ሰልፎች፣ የህሊና ጸሎት፣ የረሃብ አድማ በመሳሰሉት ድምፃቸውን ያሰሙ ጀመር። ወከባና ዘለፋም ደርሶባቸዋል። ፖሊንግ ፕሌስ ር ሸርድ um, they are purged disproportionately from the roles. ያለ አግባብ የመራጭ መታወቂያ ግዴታዎች ይጥሉባቸዋል። ወደ ምርጫ ጣቢያ ሲሄዱ ተዘግተው ያገኟቸዋል። ያለ አግባብ ስማቸው ከድምፅ ሰጪ መዝገብ ላይ ይሰረዝባቸዋል። ብዙ ጊዜም ትግላቸው እንደ ተሳካላቸው ነው ዲቦይስ የሚናገሩት ትግላቸው በመፋፋሙ ደግሞ የጊዜው ፕሬዚደንት ውድሮ ዊልሰን አቋማቸውን ቀይረው በ1918 ለሕገ መንግሥቱ ማሻሻያ ድጋፋቸውን በመስጠታቸው 19ኛው ማሻሻያ ከዚያ በኋላ ከሁለት አመት በኋላ ሊጸድቅ በቃ። እነሆ ከአንድ መቶ ዓመት በኋላ ዛሬም በዩናይትድ ስቴትስ የመምረጥ መብት አፈና በበርካታ የሀገሪቱ ሴቶች ላይ የሚደርስ መሆኑን የመራጭ ሴቶች ሊግ የተባለው ድርጅት ይናገራል። ድምፅ የመስጠት መብት ያላቸው ሰዎች አድላዊ በሆነ አሰራር መታወቂያ የዜግነት ማረጋገጫ አምጡ እየተባሉ ይዋከባሉ ብሏል። የምርጫ ጣቢያዎችን ቁጥር እና ሰዓት ነጮች ያልሆኑ ሰዎች በሚኖሩባቸው አካባቢዎች መቀነስ የመራጮችን ስም ዝርዝር በህገወጥ መንገድ ከመዝገብ መሰረዝ የመሳሰሉትም ይፈጸማሉ ብሏል። የእኩልነት መብት አስከባሪ የህገ መንግስት ማሻሻያ በስቴቶች መጽደቁ እንዲህ ያሉት አድላዊ ተግባሮችን ለማስወገድ እንደሚጠቅም የማሻሻያው ደጋፊዎች ይናገራሉ። የህገ መንግስት ማሻሻያው በአስሮት ኢአርኤ ይሉታል ኢኳል ራይትስ አሜንድመንት በ1923 አሁንም በአውሮፓውያን ዘመን አቆጣጠር ነው። ለኮንግረስ ቀረበ። የሴቶች ተወካዮችን የመምረጥ መብት ከተከበረ ከሶስት ዓመት በኋላ ማለት ነው። በ1971 በተወካዮች ምክር ቤት በ72 ደግሞ በመወሰኛው ምክር ቤት አለፈ። እነሆ መደንገግ የነበረበት የጊዜ ገደብ ካለፈ ከአመታት በኋላ ዘንድሮ በ2020 ጥር ወር ላይ ከሀገሪቱ ስቴቶች ሶስት አራተኛው አጽድቀውታል። ፌሚኒስት ማጆሪቲ ፋውንዴሽን የተባለው ድርጅት ፕሬዚደንት ኤለነር ስሚር ታዲያ የጊዜ ገደቡ ቢሰረዝ ኖሮ ሕጋዊ እኩልነት መብት በዩናይትድ ስቴትስ በማናቸውም ግዛት በጾታ ምክንያት ሊከለከል ወይም ሊቀነስ አይገባም የሚለው ማሻሻያ ሕገ መንግስቱ ውስጥ ሊካተት ይችል ነበር ብለዋል። ስ ድ አ ፌደራል ርንን ፖሲ በጾታ ምክንያት አድሎ መፈጸም ክልክል ነው። ይሄ ደግሞ በፌዴራል መንግስቱና በፖሊሲዎቹ ሁሉ እንዲሁም በሀምሳዎቹም ክፍለ ግዛቶቹ መከበር አለበት። በትምህርት በደሞዝ ክፍያ በዋስትና የሚደርስባቸውን አድሎ ለመቀነስም ደግሞም በሴቶች ላይ የሚፈጸም ጥቃትን ሊከላከል ይችላል ብለዋል። የአሜሪካ ድምፅ ሲተላለፍ የቆየው መሰናዶ እየተጠናቀቀ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የቻይና ህዝባዊ ሪፑብሊክ ካለፉት ሶስት ዓመታት ወዲህ በዊገሮች በካዛሆች በኪርጊዞች እና በሌሎች የጂንጃንግ ነዋሪ አናሳ ሙስሊሞች ላይ የምታካሄደውን የማዋከብ ተግባር አጠናክራለች ይላል የዛሬው ርዕሰ አንቀጽ አተታውን ሲጀምር ይህ የሆነው የሀገሪቱ ኮሚኒስት ፓርቲ የፖሊት ቢሮ አባል ቼንግ ጃንጓ ከአራት ዓመታት በፊት የጂንግ ያንግ ዊገር የራስ አስተዳደር ክልል የኮሚኒስት ፓርቲ ኃላፊ ሆነው ከተሸሙ በኋላ ነው ይላል ርዕሰ አንቀጹ የጂንግ ያንግ የምርትና የህንፃ ስራ ኮርፖሬሽን ኃላፊም ናቸው ኮርፖሬሽኑ በጂንግ ያንግ ዊገር የራስ አስተዳደር ክልል የኢኮኖሚና ወታደራዊ ድርጅት ነው ድርጅቱን በቀጥታ የሚቆጣጠረው የቻይና ማዕከላዊ መንግስት ሲሆን ጂንጃንግ ውስጥ በርካታ የመንግስት ሥራዎችን እንደሚያከናውን ርዕስ አንቀጹ ገልጿል። ቼን ጄንጃንጓ ዊገር የራስ አስተዳደር ክልል እንደገቡ ዊገሮችን፣ የሌሎች ሃይማኖታዊ እምነቶች ተከታዮችንና አናሳ ህዝቦችን ኢላማ ያደረገ ክትትልና እስራት ማካሄድ እንዲሁም በርዕዮተ ዓለም የማነጽ ተግባር ጀመሩ። በአሁኑ ወቅት በመቶ ሺዎች የሚቆጠሩ ዊገሮች፣ ካዛኮች ኪርጊዞች እና ሌሎች ሙስሊሞች ጢማላችሁ የአልኮል መጠጥ አንጠጣመላችሁና በመሳሰሉ ክሶች ታስረው ማጎሪያ ሰፈሮች ላይ እንደሚገኙ ርዕስ አንቀጹ ጠቁሟል። ዩናይትድ ስቴትስ እና የትራምፕ አስተዳደር ለተጨቆኑ ሰዎች ሁሉ ሰብአዊ መብት ለመከላከል ቁርጠኞች ናቸው። የዩናይትድ ስቴትስ የገንዘብ ሚኒስቴር በቸን ጂያንጓ፣ በጂንግያንግ የጸጥታ ቢሮ ኃላፊ ዋንግ ኡንጃንግ፣ በክልሉ ከፍተኛ የፓርቲ አባል ጁ ሃይሉን እና በሌሎችም ከፍተኛ ባለስልጣኖች ላይ በፈጸሙት በደል ምክንያት ማዕቀብ ጥሎባቸዋል በፒኤስቢ እና ኤክስፒሲሲ ላይም የገንዘብ ሚኒስቴሩ ማዕቀብ ጥሏል እንዲህ አይነት ማዕቀብ የተጣለባቸው ሰዎች ማግኔትስኪ በተባለው የተጠያቂነት ህግ መሰረት ወደ ዩናይትድ ስቴትስ እንዲገቡ እንደማይፈቀድ ርዕሰ አንቀጹ አውስቷል ዩናይትድ ስቴትስ ውስጥ ያለው ንብረታቸውም ይታገዳል ዩናይትድ ስቴትስ የመላ የቻይና ህዝብን ሰብአዊ መብት ለማስጠበቅ ጠንካራ እርምጃዎችን ወስዳለች። የቻይና ኮሚኒስት ፓርቲ በጂንያንግ ላይ የሚፈጽመው የሰብአዊ መብት ረገጣ፣ ቻይና በዊገሮችና በሌሎች ውህዳን ሙስሊሞች ላይ የምትፈጽመው በደል የመቶ ዓመቱ ጠባሳ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። የትራምፕ አስተዳደር በቀጣይነት በሚካሄደው ጭቆና ላይ ተጨባጭ የሆነ ዋጋ ለማስከፈል ዓለም በሚያደርገው ጥረት የመሪነት ሚና ተጫውቷል በገፍ በሚካሄደው እስራት፣ በስለላ ተግባር አስገድዶ በማሰራት በህዝብ ላይ በሚደረገው ቁጥጥርና ጫና ዋጋ በማስከፈል ተግባር ዩናይትድ ስቴትስ መርታለች፣ ይላሉ የውጭ ጉዳይ ሚኒስትሩ። አሁንም በመርህ ላይ የተመሰረተ እርምጃ መውሰዱን ቀጥላበታለች ሲል የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ሌሎቹ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ